በሰኔ 22 ምሽት 2013 ዓ.ም የአርቲስት አጫሉ እንዴሳ ግድያ ተጠርጥረው የታሰሩት ተከሳሾች በዛሬው ዕለት በፌደራሉ ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ህገ መንግስታዊ ወንጀል ልደታ ምድብ ችሎት ቀርበው ብይናቸውን ሰምተዋል። ከዚህ ቀደም ህዳር 23 እና 24 ቀን 2013 ዓ.ም ለተከታታይ ሁለት ቀናት የአቃቢ ህግ ምስክሮችን የሰማው ፍርድ ቤቱ የምስክሮችና የሰነድ ማስረጃዎችን መርምረው ዛሬ ባስቻለው የችሎት ብሎ አራተኛዋን ተከሳሽ ለአምሮት ከማልን በነጻ ሰናብቷታል። አንደኛ ተከሳሽ ጥለያሜ ያሚ በአቃቢ ህግ የተከሰሰበት ሽብርተኝነትን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176 ተዝባር 2012 አንቀጽ 3 ን በመተላለፍ ወንጀል ፈጽመዋል በተባለው መሰረት የቀረቡበት ማስረጃዎች በቂ ሆኖ ማግኘቱን የገለጸው ፍርድ ቤቱ ብይን አስተላልፎበታል። የፖለቲካ አመለካከትን ከግብ ለማድረስ የተመረጡ ታዋቂ ሰዎችን በመግደል ህዝብን በማሸበር መንግስትን ከስልጣን ለማውረድ የኦኔሸኔ አባል ከተባለና ለጊዜውም እንዳልተያዘ የተገለጸው ገመቹ ከሚባልና ሌላ ስሙ ካልተገለጠ ሰው ተልኮ በመውሰድ አርቲስት አጫሉ ሁንዴሳን መግደሉ በሰውና በሰነድ ማስረጃ ተረጋግጠዋል ብሏል ፍርድ ቤቱ። ይህ ተከሳሽ ወንጀሉ የተፈጸመበትን ሂደት ለፖሊስ ያስረዳበት የድምፅና የምስል ማስረጃ፣ አርቲስቱ የተገደለበት ሽጉጥ ከዚሁ ከአንደኛ ተከሳሽ ቤት መገኘቱና በፎሬንሲክ መረጋገጡም ተጠቁሟል። ሁለተኛ ተከሳሽ ከበደ የገመቹ ከአንደኛ ተከሳሽ ጥለያሚ እንዝረፍ በሚል የቀረበለት የዝርፋ ወንጀል ለመፈጸም ተስማምተው በወንጀሉ የተሳተፈ በመሆኑ ክሱ በ1996 በወጣው የወንጀል ህግ አንቀጽ 540 ስር እንድታይና ሶስተኛ ተከሳሽ አብዲ አለማየው ወንጀሉ መፈጸሙን ለፍትህ አካላት ባለማሳወቁ በአንቀጽ 443 ህዝባር አንድ እንድጠየቅ በማለት የተከሰሱበት የወንጀል አንቀጽ እንድሻሻል ታዘዋል። ፍርድ ቤቱ ዛሬ አራቱም ተከሳሾች የአቃቢ ህግ ተወካይ የተከሳሾች ጠበቃና የሁሉም ወገኖች ቤተሰቦች በተገኙበት የክሱን ጭብጥ አንብቦላቸዋል። በዚህም አቃቤ ህግ አንደኛ ተከሳሽ አዲስ አበባ ከተማ በተለምዶ ገላን ኮንዶሚኒየም ተብሎ በሚጠራው አካባቢ ሰዎችን በማሸበር መንግስትን በኃይል ከስልጣን እናስወግዳለን ካሉት አካላት ተልኮ በመውሰድ አርቲስት ሐጫሉ እንዴሳን በመግደል ወንጀል እንዲሁም ሁለተኛና ሶስተኛ ተከሳሾችን በወንጀሉ ተባባሪነት ጠርጥሮ ነው ክስ የመሰረተባቸው ብሏል። ፍርድ ቤቱ አራተኛ ተከሳሽ ላይ የቀረበውን የክስ ጭብጥ ሲያነብ ለአምሮት ከማል ለጊዜው ባልተያዘ እና የኦኔክሽን የተባባሪ ከተባለ ገመቹ ከሚባል ሰው ጋር ተገናኝታ ተልእኮውን በመቀበል ገዳዮች ወደ ዘጋጁበት ገላን ኮንዶሚኒየም አንድ ወደ ባቡር ጣቢያ ወደሚባል ስፍራ ከሟች አርቲስት ሐጫሉ ጋር በማምራት በስፍራው ስትደርስ አሞኛል ዳር ያዝልኝ በማለት በግድያ ወንጀሉ ላይ ተሳትፋለች የሚለው ተከሳሾች የእምነት ክደት ቃላቸውን ሲሰጡ ወንጀሉን አልፈጸምንም ብለዋል ያለው ፍርድ ቤቱ ከአስር ሰዎች በተሰበሰበ የምስክርነት ቃል እንዲሁም ከቅዱስ ጳውሎስ ሚሊኒየም ሆስፒታል ከፌደራል ወንጀል ምርመራ በተገኘ የፎሬንሲክ ምርመራ አርቲስቱ የተገደለበት ስታር ሽጉጥ ፍቃድ የሌለውና የተተኮሰበት ጥይት በዚሁ ሽጉጥ የተከወነ መሆኑን ባሳየው መረጃና ተከሳሾች አስቀድሞ ወንጀሉን እንዴት እንደፈጸሙ ተናግረውበታል፣ በተባለውና በሲዲ በቀረበ የድምፅና ምስል ማስረጃ ሰነዶች መሰረት ብይን መስጠቱንም አሳውቋል። በዚሁ መሰረት በአራተኛ ተከሳሽ ላምሮት ካማል ላይ ያገኘሁት የሰውና የሰነድ ማስረጃ በቂ ሆኖ አላገኘሁትም ያሉ ፍርድ ቤቱ በነጻ አሰናብቷት፣ ፖሊስም እንዲለቃ ታዘዋል። ቀሪዎቹ ተከሳሾች ጥለያሚ ከበደ ገመቹና አብዲ ያለማየሁ በቀረበባቸው ክስ ላይ ተከላካይ ምስክሮቻቸውን እንዲያቀርቡ በመፍቀድ ተለዋጭ ቀጠሮ ለመጋቢት 20ና 21 ተሰጥቷል። በአርቲስት ሐጫሉ ሁንዴሳ ግድያ የተጠረጠሩት አራቱ ተከሳሾች በ1996ቱ የወንጀል ህግ አንቀጽ 34 ህዝባር 1 እንዲሁም ሽብርተኝነትን ለመከላከልና ለመቆጣጠር በወጣ አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3ን በመተላለፍ ክስ ተመስርቶባቸው ቆይቷል። ሰኔ 22 ቀን 2012 ዓ ም ምሽት የአርቲስት ሐጫሉ ሁንዴሳ ግድያን ተከትለው በኦሮሚያ በተለያዩ አካባቢዎች ሁከት መቀስቀሱ የሚታወስ ነው። ለዶቼቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ Abbawa.